ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር ነገደ ጎበዜ የቀድሞው በአውሮፓ ኢትዮጵያውያን ተማሪዎች ህብረት ፕሬዚደንት፣ የታጠቅና ትግላችን መጽሔት አዘጋጅ፣ በቅድሚያ ኢትዮጵያውያን ተማሪዎች ማህበር በአውሮፓ እንዴትና በነማን ተመሰረተ ከሚለው ለምን አንነሳም? የአውሮፓ የተማሪዎች ማህበር የመመስረቱ ሀሳብ የፈለቀው በፈረንጆች አቆጣጠር በአስራ ዘጠኝ መቶ ሀምሳ ስምንት ዓመተ ምህረት ነበር። በዛን አመት ብረስልስ ውስጥ ዓለም አቀፍ ኤግዚቢሽን የሚባል ትልቅ ትልቅ ኤግዚቢሽን እንትን ነበረ እና ከያለበት ከእንግሊዝ፣ ከስዊድን፣ ከጣሊያን፣ ከፈረንሳይ ተማሪዎች የነበሩ ወጣቶች እዛ ተገናኙ ብረስልስ እና የማህበር የማቋቋም ሀሳብ ሀሳቡን ተለዋወጡ እና ከዚያ በመጻጻፍ በምን በምን ዝግጅቱን ሲያካሂዱ ቆይተው በአስራ ዘጠኝ መቶ ስልሳ አሁንም በፈረንጆች በጀርመን ሀገር በቦን ከተማ በተደረገው ጉባኤ በአውሮፓ የኢትዮጵያ ተማሪዎች ማህበር የሚባለው ተቋቋመ ማለት ነው። በእኛ አቆጣጠር አስራ ዘጠኝ መቶ ሀምሳ ሁለት ይመስለኛል። ነሀሴ አስራ ዘጠኝ መቶ ሀምሳ ሁለት ዓመተ ምህረት መስራቾቹ እነማን ነበሩ? አሁን እነማን ነማ እንደሆኑ በደንብ አላስታውስም፣ ግን በዛን ጊዜ ተማሪዎች የነበሩ ሀይሎች ናቸው። ከእነሱ ውስጥ እንግዲህ አንዳንድ በኋላ የመይሶን መስራቾች የነበሩ ዶክተር ከበደ መንገሻ ከጣሊያን፣ ዶክተር ወርቁ ፈረደ ከፈረንሳይ፣ ዳንኤል ታደሰ ከፈረንሳይ ከመጀመሪያዎቹ መስራቾች ውስጥ አንዳንዶቹ ነበሩ ማለት ይቻላል። የምስረታ ዓላማዎችና ግቦቹስ በወቅቱ እንደምን ነበር የተገለጹት በመስራቾቹ ወል ማህበሩ ሲመሰረት ከአራት አምስት አመታት በኋላ የያዘው አብዮታዊ አቋም ጨርሶ አልነበረውም። በእነዚህ የመጀመሪያዎቹ አመታት በሀገራችን መንግስት ለልማት ለሚያደርገው ጥረት ምሁራዊ አስተዋጽኦ ለማድረግ የሚጥር ስብስብ ነበር ማለት ይቻላል እንጂ አብዮታዊ እንትን አልነበረም። ከመንግስትም ጋር በጣም የጠበቀ ግንኙነት ስለነበረው እንዲያውም በማዘዣ ወረቀቱ ላይ አሁን ሊገርመን ይችላል፣ በግርማዊ ቀዳማዊ ኃይለ ሥላሴ የበላይ ጠባቂነት አንደር ፓትሮናጅ ኦፍ ሂዝ ኢምፔሪያል ማጀስቲ የሚል አረፍተ ነገር ነበር። ማዘዣ ወረቀቱ ላይ ለተወሰኑ ዛን ለአራት አምስት አመታት። ይሄ ብቻ ሳይሆን ለስራ ማስጌጫው ከዛም አልፎ አመታዊ ጉባኤዎች ሲካሄዱ ለተሳታፊዎች ምግብና መኝታ ትራንስፖርት የሚከፍለው የሚሸፈኑት እነዚህ ወጪዎች በትምህርት ሚኒስቴር ነበር። እና በእነዚህ አመታት ስብሰባዎች ላይ ውይይቶች ይካሄዱ የነበረው ከየቅርንጫፍ ማህበራት በሚቀርቡና ለጉባኤው በሚቀርቡ ጥናቶችና ሰነዶች ላይ ነበር። ከዚህ ግን ቀስ በቀስ ባለው ስርዓት ላይ ሂስ የመሰንዘር አዝማሚያ ተይዞ በተለይ በአውስትራሊያ ቪየና ከተማ በአምስት ፈረንጆች በተደረገው ጉባኤ ፊዴዋሊዝም እና ኢምፔሪያሊዝምን በስም ጠርቶ እንደ ኢትዮጵያ ህብ ጠላቶች የማውገዝ አቅጣጫ ተያዘ። እንግዲህ ማህበሩ ከተቋቋመ ከአምስት አመት በኋላ ይህ አካሄድ ቀስ በቀስ እየተገነባ የመጣ ስለነበረ የትምህርት ሚኒስቴርን ብቻ ሳይሆን ንጉሱን ራሳቸውን አላስደሰታቸውም ነበር እና እንደውም አንድ በአስራ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት አጼ ኃይለስላሴ የራሳቸው ራሳቸው በወቅቱ ለማህበሩ ፕሬዚዳንት ስለነበረው ለዶክተር ከበደ መንገሻ በጻፉት ደብዳቤ የራሳቸው በጻፉት ደብዳቤ በስብሰባችሁ ላይ አንዳንድ ሰዎች ተማሪዎች በመምሰል ተገኝተው አንዳንድ የማይገባ ንግግር ማድረጋቸውን ሰምተናል፣ ደርሰንበታል። ለአገራችሁ ያላችሁን ፍቅር እንዳይመርዙት ተጠንቀቁ የሚል ደብዳቤ ጽፈው ነበር። ማለት ቀስ በቀስ አብዮታዊና ስርዓቱን ጥያቄ ውስጥ የሚያስገባ አቋም እየተያዘ ሲሄድ እንደዚህ ይሄዱ ነበረ። ከዛ ይሄም ደብዳቤያቸው ከትምህርት ትምህርት ስር የሚመጣው ማስጠንቀቂያ ሳይሰራ ቀርቶ እንዳለ አብዮታዊ አቋሙን ሲያስረግጥ፣ በዚህ ተቃውሞ ምክንያት ከመንግስት በኩል ሊላክለት የነበረው ማንኛቸውም ድጎማ ተቋረጠ ማለት ይቻላል። ስብሰባም ሲካሄድ ሁሉም ራሱን ችሎ ምናምን እየሆነ መጣ ማለት ነው። በወቅቱ ከንጉሰ ነገስቱ የበላይ ጠባቂነት የነበረ ማህበር ወደ ስር ነቀል የፖለቲካ እንቅስቃሴዎች ሊያመራና ጸረ ፊዩዳልና ኢምፔሪያሊዝም አቋም ሊይዝ የበቃው እንደምን ነው? ከቪየና ጉባኤ በኋላ ማህበሩ ከአመት አመት ጥራት ያለው በተለይ መሬት ላራሹ፣ ዴሞክራሲያዊ ስርዓት፣ ብሔራዊ ነጻነት፣ የብሔሮች እኩልነት፣ የሀገር አንድነት በሚሉ አቋሞች ዙሪያ ብቻ ሳይሆን በማርክስ ሌኒኒስት አስተሳሰቦች ዙሪያ እየተሰማራ መጣ፣ አካሄድ ጀመረ። በዚህ በማርክሲስት ሌኒኒስት የሆነ አካሄድ፣ በዚህ ዙሪያ የሚገኘውን ጥራት ለማዳበር በአንድ በኩል በየቅርንጫፍ ማህበራት አባሎች የሚሳተፉበት የጥናት ክበቦች ተቋቋመ። በሳምንት አንድ ጊዜ እሑድ እሑድ ምናምን ሁሉም በያለበት የጥናት ክበቦች ይሰበሰባል፣ ስለ ማርክሲዝም ያጠናል፣ ስለ ሀገራችን ሁኔታ ያጠናል። ምናምን እንደዚህ ያደር ነበር እና በሌላ በኩል ደግሞ እነዚህን ሀሳቦች ለማሰራጨት መጀመሪያ ታጠቅ የተባለው የቴዎሪ መጽሄት ተጀመረ። ከዚያ ደግሞ ትግላችን የተባለው የዜናና ትችቶች ትንተናዎች መጽሄት ማዘጋጀት ተጀመረ። እነዚህ መጽሄቶች በውጭ ብቻ ሳይሆን በህቡ ወደ አገር ቤት እየተላኩ በወጣቱ ይነበቡ ስለነበረ የዚያን ትውልድ አብዮታዊ አስተሳሰብ ለማነጽ ከፍተኛ ሚና የተጫወቱ ይመስለኛል። እዛ ወቅት በትግላችን ላይ የምታዋጣቸው ዜናዎቹን ምን አይነት ዜናዎች ነበሩ? እንዴትስ ነበር የምታገኟቸው? ምክንያቱም እንደ ዛሬው የኢንተርኔትና የኬብል ዜና ማሰራጫዎች የሌሉበት ወቅት ነው። በዛ ወቅት በምን መልክ ነበር የሀገር ውስጥ ዜናዎቹን ታገኙ የነበረው? ወል በጣም በጣም እየዘገዩ ነው የሚደርሱን። አንድ ደብዳቤ ሲጻፍ አስር ቀን ምናምን ይወስዳል። ኮሜንት ሲጻፍ አስር ቀን አስራ አምስት ቀን ይወስዳል። የአዲስ ዘመን ጋዜጦችን እናገኛለን፣ የመንግስቱን ጋዜጦች እናገኛለን። እና የሀገር ቤቱን ዜና ከነዚህ ነው የምናገኘው። እና ለምሳሌ በመንግስት ጋዜጦች የሚተላለፉትን የፊውዳሉ መንግስት ፕሮፓጋንዳዎች እየተከታተልን በትግላችን ላይ እናጋለጥ ነበር። እኔ ራሴ የመንግስቱን ጋዜጦች ስናገላብጥ የሚል አንድ አምድ ነበረኝ ፐርማነንትሊ የሚወጣ እና ይህንን ከሀገር ቤት ጋዜጦቹ ምኖቹ ከአገር ቤት ይደርሱናል እየዘገዩም ቢሆን እና በነዛ አኳያ እንትን እንላለን። ሰዎች ሲመጡ ያመጡልናል፣ የሚተላለፉ ሰዎች ምናምን። በዚህ አንጻር ነበር የምንሰራው ማለት ነው። እርስዎ የትግላችንና የታጠቅን መጽሔት ከማዘጋጀት ብቻም ላይ የተወሰኑ አልነበሩም። እንደዚሁ የፈረንሳይ ተማሪዎች ማህበርና የአውሮፓ ኢትዮጵያውያን ተማሪዎች ማህበርም ፕሬዚዳንት ነበሩ። በእነዚህ አገልግሎት ወቅት፣ በተለይም በፕሬዚደንትነት ወቅት ምን አይነት ሚናዎችን ተጫውተዋል? ከዛም አልፎ ማህበሮቹ የተማሪዎቹ ማህበር ወደ ፖለቲካ ፓርቲ መመስረቻ መድረክነትስ እንደምን ነው ሊሻገሩ የበቁት? በአንድ በተወሰነ ጊዜ በተወሰነ አጋጣሚ የፈረንሳይ የኢትዮጵያ ተማሪዎች ማህበር ፕሬዚዳንት ነበርኩኝ። በአንድ ጊዜ ከዛ በዛው አመት ደግሞ በአውሮፓ የኢትዮጵያ ተማሪዎች ፕሬዚዳንት ሆኝ የተመረጥኩ የዛን አመት አለም አቀፍ የኢትዮጵያ ተማሪዎች ማህበር የሚባለው የኢዙናን ና የአሜሪካኑንና የእኛን ቅርብ ምስራቅ ያሉትን ማህበራት የሚያስተባብር ነበር። የዚያን አመት እንደ አጋጣሚ ተራው የአውሮፓ ፓርላሜንት ፕሬዚዳንትነት ተራ የአውሮፓ ፓርላሜንት ስለነበረ ሶስቱንም ያስኩ ማለት ነው፣ ፈረንሳይ፣ አውሮፓ እና የዓለም አቀፉ ማህበር ፕሬዚዳንት ነበርኩ። እና በዚህ እንግዲህ ነገሮችን የማስተባበር ምናምን ማለት ነው እንጂ የተለየ ከሁሉ ጎልቶ የሚታይ ሚና አልነበረኝም። ነገሮችን ማስተባበር ምናምን፣ ግን በዛ በኩል ነበር። እንትን ምለው እና የወደ ፖለቲካ ፓርቲ ምስረታ እንዴት ተሄደ ለሚባለው ከፍዬ እንዳልኩት መጀመሪያ ማህበሩ ከጥንስሶ አብዮታዊ አልነበረም። ቀስ በቀስ ግን የውስጥና የውጭ ሁኔታዎች ይህንን ሂደት አግዘውታል። በውስጥ በተለይ የመሬት ይዞታን በተመለከተ የወቅቱ ፓርላሜንት በነ ጸሐፊ ትዕዛዝ አክሊሉ ሀብተወልድ የቀረበውን የይዞታ ማሻሻያ አዋጅ አሻፈረኝ አለ። ከዚህ በኋላ እንግዲህ እኛ መሰረታዊ የሆነ የስርዓት ለውጥ ያስፈልጋል የሚል አቋም ያዝን። ከዚህ በተያያዘ ደግሞ በዓለም አቀፍ ደረጃ በወቅቱ በተለይ በወጣቱ አካባቢ በዓለም አቀፍ ደረጃ በአውሮፓም በአሜሪካም በወጣቱ አካባቢ በተለይ በአውሮፓ የነበረ ሁኔታ አለ። በፈረንጆች አቋጣችሁ አቆጣጠር በተለይ የስልሳዎቹ አመታት በአውሮፓ የማርክሲዝም ሌኒኒዝም ርዕዮተ ዓለም በጣም የተስፋፋበት በወጣቱ አካባቢ ወጣቱ የሰፈነውን የካፒታሊስት ስርዓት መቃወም ብቻ ሳይሆን በዓለም አቀፍ ደረጃ አብዮት እንዲካሄድ እጅግ ሰፊ የሆነ እንቅስቃሴ የሚያካሄድባቸው አመታት ስለነበሩ እኛም በተለይ ሀገራችን ሰፍኖ በነበረው እጅግ ኋላ ቀር ፊውዳል ስርዓት አንጻር አብዮታዊ ጎዳና መያዛችን ምንም የሚያስገርም አልነበረም እና ይህ ስነቀል አዝማሚያ ስር እየሰደደ ሲሄድ፣ የተማሪው ማህበር በዚህ በአብዮታዊ አቋሙ እየጠና ሲሄድ የቀረበው ጥያቄ እንግዲህ ከእንግዲህ እስ ወዴት ነው የምንሄደው? ሁልጊዜ ተማሪ ሆነን አንቀጥልም እና ትግሉ መቀጠል አለበት ከተባለ በሀገር ውስጥ በፖለቲካ የመደራጀት አስፈላጊነት አፍጦና አግጦ የቀረበ ጥያቄ ነበር። በዚህ ሁኔታ በተማሪው ትግል በግንባር ቀደምነት እንሳተፍ የነበር ነው ከአውሮፓ ብቻ ሳይሆን ከአሜሪካ ከነበሩትና የኢዙና መሪዎች እና ቀደም ሲል ወደ ሀገር ከተመለሱት የቀድሞ የማህበሩ አባላት ጋር በሚስጥር በመመካከር በፈረንጆቹ አቆጣጠር በኦገስት አስራ ዘጠኝ መቶ ስልሳ ስምንት አመተ ምህረት ማለት በእኛ በአስራ ዘጠኝ መቶ ስልሳ ነሐሴ አስራ ዘጠኝ መቶ ስልሳ መኢሶንን መፍጨር ቻልንም። ሃምቡርግ በተደረገ ስብሰባ በዛ ወቅት የአይዲኦሎጂ ልዩነት ነበር በተማሪዎቹ መካከል። የዚ አይነትስ የአይዲኦሎጂ ልዩነቶች መፈጠሩ ዋነኛው ምክንያት ምንድን ነው? በአውሮፓና በአሜሪካ ተማሪዎች መካከል የተለያዩ የአይዲኦሎጂዎች በመኖራቸው ነው ወይስ በሁለቱም በኩል ያሉ ተማሪዎች እንደዚሁ የተለያየ የሮታን ለማቅጣጫ ይዘው በመሄዳቸው ነው? የአመላከት ልዩነት የነበረው የአይዲኦሎጂ ልዩነት ሪሊ አልነበረም። ሁሉም ማርክሲስ ሌኒስት የሚለውን አቋም ይዞ አብዮታ የሆነ አቋም ይዞ የሚታገል ሀይል ነበር። በኋላ መይሶን ኢህአፓ ምናምን የሚባሉትን የመሰረቱት ሰዎች በአይዲኦሎጂ ደረጃ ሁሉም የማርክሲስ ሌኒዝምን ተቀብለው ማርክሲዝም ሌኒዝም እንደውም ወደ ማኦይዝም የሚያደላ አይዲኦሎጂ ነበራቸው። ጥያቄውና ልዩነቱ በማህበራት ውስጥ ልዩነቱ እየሰፈነ የመጣው እነዚህን ይህን አላማችንን በተግባር እንዴት ነው የምትሠሩት? ቀጣው ትግል እንዴት ነው የሚሆነው ሲባል አሁኑኑ ወደ ትግ ትግል እንግባ የለም አስቀድመ ህዝቡን እናደራጀው ምናምን በሚሉት ጥያቄዎች ላይ በስትራቴጂ በታክቲክ ጥያቄ ላይ ነው እንጂ በአይዲዮሎጂ ምንም ልዩነት አልነበረም በተማሪው ማህበር ግንባር ቀደምነት ይታገሉ በነበሩት ኃይሎች መካከል ማለት ነው በአውሮፓም በአሜሪካም ባሉት ሁሉም የማርክሲዝም ሌኒኒዝም አራማጆች ነበሩ በአውሮፓ ኢትዮጵያውያን ተማሪዎች ማህበር፣ ደኋላ መለስ ብለው ሲያዩት በአሁኑ ወቅት ዋነኛ የውርስ አሻራው ምንድን ነው ማለት ይቻላል? በኢትዮጵያ የፖለቲካ ታሪክ ውስጥስ ምን አይነት ስፍራ ሊቸረው ይገባል የሚል አታያለ በእርስዎ በኩል። የሌጋሲ ጉዳይ ከተነሳ ይህንን በአውሮፓ ተማሪዎች ማህበር ብቻ ላይ ልንወስነው አንችልም። በጠቅላላ በወቅቱ በሀገር ሙስ ሆነ በውጭ ሀገር የነበረው የተማሪዎች ትውልድ እጅግ ጠንካራ በሆነ የሀገር ፍቅር ስሜት ተነሳስቶ ለዴሞክራሲ፣ ለፍትህ፣ ለመሬት ላራሹ፣ ለህዝቦች ወንድማማች እና አንድነት ይህ ነው የማይባል ወኔና ጽናት ይህ ነው የማይባል መስዋዕትነት እየከፈለ የታገለ ትውልድ ነው። ሌጋሲ ከተባለ ቀጣዩ የዛሬው ትውልድ እነዚህ ሁኑ ሴቶች አንግቦ ብቻ ሳይሆን በብሔርና በሌሎች ስብሰበቦች ሳይከፋፈል በብሔር በሃይማኖት እያለ ሳይከፋፈል እጅ ለእጅ ተያይዞ የመታገሉን እሴት ከእኛ መውረስ ይገባዋል ብዬ አምናለሁኝ። ዶክተር ነገደ ጎበዜ የቀድሞው በአውሮፓ ኢትዮጵያውያን ተማሪዎች ህብረት ፕሬዚደንት፣ የታጠቅና ትግላችን መጽሔት አዘጋጅ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዜር ይስጥልኝ።